የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ጥር 13 200 ይቅርታ የማክሰኞው ምሽት ጥር 13 2017 ዓም ዝግጅታችን ጀመረ።

ፕሬዚዳንት ዶናልድ ትራምፕ በስልጣን የመጀመሪያ ቀናቸው ቁጥሩ የበዛ የፕሬዝዳንታዊ ትእዛዞችን ፈርመዋል ዩናይትድ ስቴትስ እንደገና የምታድግ አገር አድርጋ ትመለከታለች የበለጠ የምትበለጽግ ግዛቷ የምታስፋፋ ከተሞች የምትገነባ ትሆናለች ከጠበቅነው በላይ እንሆናለን ባንዲራችንም አድማስ ተሻግሮ ግሩሙ ነው ይውለበለባል

መጻኢ ዕጣ ፈንታችን ወደ ሰማይ ኳክብቱ እንዲሻገር እንሰራለን። የአሜሪካ ጠፈርተኞች ባንዲራችን ማርስ ላይ ይተክላሉ።

47ተኛው የዩናይትድ ስቴትስ ፕሬዚዳንት ከተሾሙ 24 ሰዓት ሞልቷቸዋል። ያለፉት 24 ሰዓታት ምን ይመስላሉ የሚለውን የሚመለከቱ ልዩ ዘገባዎችን ይዘናል። በሌላ በኩል ደግሞ በኢትዮጵያ ከሀገር ውስጥ በአክሱም ሴት ተማሪዎች ሂጃብ እንዳይለብሱ የተደረገውን ክልከላ የሚቃወመውን ሰልፍ፣ እንዲሁም ሌሎች ጉዳዮችን የምንመለከት ይሆናል። ሰላም ጤና ይስጥልኝ፣ የተከበራቸው አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ጥር

2017 ዓ ም መስተናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ዋና አዘጋጁ ጽዮን ግርማናት፣ እንዲሁም ደግሞ ንጉሱ ታምሬ ስርጭቱን ለመቆጣጠር ከስቱዲዮ አብሮን የሚቆየው ባልደረባችን ነው። እዚህ ስቱዲዮ አጠገቤ አሉላ ከበደ ከአለም ዙሪያ የተሰባሰቡ ዜናዎችን ለናንተ ለማድረስ ይገኛል። በቀጥታ የምናልፈው ወደዛው ነው። ጤና ስጥልኝ እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ።

በቅድሚያም ርዕሶቹን ሩቢዮ ቀጣዩ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሆኑ። ትራምፕ ስልጣን በተረከቡባት የመጀመሪያዋ ቀን ቁጥራቸው የበዙ ፕሬዚዳንታዊ ትዕዛዞችን ፈረሙ። የዓለም ጤና ድርጅት ትራምፕ ዩናይት ስቴትስን ከድርጅቱ አባልነት ለማስወጣት መወሰናቸው አሳዝኖኛል አለ፣ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን።

ሩቢዮ ቀጣዩ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሆነዋል። የዩናይት ስቴትስ እንደራሴዎች ምክር ቤት ትላንት ሰኞ ሴናተር ማርኮ ሩቢዮ ቀጣዩ የውጭ ጉዳይ ሚኒስትር ሆነው እንዲያገለግሉ በሙሉ ድምፅ ነው ያጸደቀው። በዚህም ሩቢዮ በፕሬዚዳንት ዶናልድ ትራምፕ በዓለ ሲመት ሹመታቸው በምክር ቤት የጸደቀላቸው የመጀመሪያው አዲሱ የካቢኔ አባል ሆነዋል።

ከፍሎሪዳ ክፍለ ግዛት የሆኑት የሪፐብሊካን ሴናተር ሩቢዮ ከትራምፕ እጩዎች መካከል እምብዛም ውዝግብ የማይነሳባቸው ሲሆኑ ዘጠና ዘጠኝ ለባዶ በሆነ ወሳኝ ድምፅ ነው የተመረጡት። ማርኮ ሩቢዮ ስለ አሜሪካ የውጭ ጉዳይ ፖሊሲ ጥልቅ ግንዛቤ ያላቸው እጅግ አስተዋይ ሰው ናቸው ሲሉ በምክር ቤቱ ከፍተኛው የሪፐብሊካን አባል የአይዋው ሴናተር

ቼክ ግራስሊ በምክር ቤቱ መክፈቻ ላይ ባሰሙት ንግግር አመልክተዋል። ሌላው የትራምፕ እጩ የዩናይት ስቴትስን የደህንነት መስሪያ ቤት እንዲመሩ የተመረጡት ጆን ራትክሊፍ ሹመታቸው በፍጥነት ይጸድቃል ተብሎ ከሚጠበቁት እጩዎች ውስጥ ናቸው። ለመከላከያ ሚኒስትርነት የታጩት የቀድሞ የፋክስ ኒውስ ቴሌቪዥን ፕሮግራም አቅራቢ ፒት ሃይገስተን

ጨምሮ የሌሎች እጩዎች ሽመት የማጽደቅ ሂደት በሳምንቱ መገባደጃ ይካሄዳል ተብሎ ይጠበቃል። የዩናይት ስቴትስ እንደራሴዎች ምክር ቤት በተለመደው አሰራሩ የፕሬዚዳንታዊ በዓለ ሲመት ስነ ስርዓት እንደተጠናቀቀ ፈጥኖ የአዲሱን ፕሬዚዳንት ካቢኔ፣ በተለይም የብሔራዊ ደህንነት ባለስልጣናት እጩዎችን ስራቸውን እንዲጀምሩ ያደርጋል። ትራምፕ ስልጣን በተረከቡባት የመጀመሪያዋ ቀን ቁጥራቸው የበዙ ፕሬዚዳንታዊ ትዕዛዞችን ፈርመዋል።

ትላንት ሰኞ ስራ የጀመሩት አዲሱ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ከዓለም አቀፍ የጤና ና የአየር ንብረት ተቋማት ለመውጣት እንዲሁም ዩናይትድ ስቴትስ የምትሰጠውን የውጭ እርዳታ ማገድ ጨምሮ በርካታ ፕሬዚዳንታዊ ትዕዛዞችን ነው የፈረሙት። በኢሚግሬሽን ላይ ያተኮሩ የተለያዩ ትዕዛዛት በዩናይት ስቴትስ ሜክሲኮ ድንበር የአስቸኳይ ጊዜ ማወጅ፣ የጥገኝነት ጥያቄን ማስቆም እንዲሁም

ወላጆች የዩናይት ስቴትስ ዜግነት ሳይኖራቸው ወይም የዩናይት ስቴትስ ዜግነት የሌላቸው ወላጆች በዩናይት ስቴትስ ውስጥ ለተወለዱ ህጻናቶች፣ ህጻናት የሚሰጠውን የተወዳጅነት ዜግነት መብት እንዲቋረጥ ማድረግ በመሳሰሉት ላይ ያተኮሩ ናቸው። የዓለም ጤና ድርጅት የትራምፕ የዩናይት ስቴትስን ከድርጅት አባልነት ለማውጣት መወሰናቸው አሳዝኖኛል አለ።

የዓለም ጤና ድርጅት በዛሬ ዕለት እንዳስታወቀው ዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ስልጣን በተረከቡ ጥቂት ሰዓታት ውስጥ አገራቸው ከተባበሩት መንግስታት ድርጅት አባልነት ለማውጣት በደረሱበት ውሳኔ አዝነናል፣ ዳግም ያጤኑታል የሚል እምነትም አለን ብለዋል። ትራምፕ አገራቸው ከአሁን ቀደም በኮቪድ-19 ወረርሽኝ አያያዙ ደጋግመው ከተቹት የዓለሙ ጤና ድርጅት አባልነቷ እንድትሰረዝ የሚል ፕሬዚዳንታዊ ማዘዣ ሰነድ ፈርመዋል።

የዩናይትድ ስቴትስ የተባበሩት መንግስታት ድርጅት የምትከፍለው የገንዘብ መጠን ከቻይና ጋር ሲነጻጸር ከፍተኛ ነው ያሉት ትራምፕ የበዓለ ሲመታቸው ስነ ስርዓት ከተከናወነ ጥቂት ሰዓታት በኋላ ከዋይት ሀውስ በሰጡት አስተያየት የዓለም ጤና ድርጅት ከመጠን በላይ የሆነ ገንዘብ በማስከፈል አጭበርብሮናል ሲሉም አክለዋል። ዋና መቀመጫውም በጄኔቫ ላደረገው የዓለም ጤና ድርጅት ዋናው አለጋሽ የሆነች ዩናይትድ ስቴትስ ለዓለም ጤና አጠባበቅ ስራዎች ማስፈጸሚያ ወሳኝ የሆነ የገንዘብ ድጋፍ

በመስጠትም ትታወቃለች። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን ያለም ዜና ነው። ትራምፕ የመጀመሪያዋን ሴት የዩናይት ስቴትስ ከፍተኛ ወታደራዊ ባለስልጣን ከኃላፊነት አነሱ።

የፕሬዚዳንት ዶናልድ ትራምፕ አስተዳደር ከዩናይት ስቴትስ ወታደራዊ ተቋማት አንዱን በመምራት የመጀመሪያዋ የሆኑትን ሴት አድሚራል ሊንጋ ፋንጋንን ከስልጣን አንስተዋል። ለዩናይት ስቴትስ የባህር ድንበርና አካባቢ ጥበቃ ኃላፊነት የተሰጠውን መስሪያ ቤት አድሚራል ፋንጋን የሚመሩት ወታደራዊ ተቋም የሚቆጣጠረው የሀገር ውስጥ ደህንነት መስሪያ ቤት በፋንጋን ከስልጣን መነሳት ዙሪያ አስተያየት እንዲሰጥ ለቀረበለት ጥያቄ እስካሁን ምላሽ አልሰጠም።

ፋክስ ኒውስ የቴሌቪዥን ጣቢያ አንድ ከፍተኛ ባለስልጣንን ጠቅሶ ለአድሚራሏ ከስልጣን መነሳት ምክንያቶቹ የዩናይት ስቴትስን ድንበር የደህንነት ስጋቶች መፍታት ያለመቻላቸው፣ ብዝሃነት፣ ተደራሽነትና ሁሉን አቀፍነት ለሚሉት ጉዳዮች የተሰጠ ከልክ ያለፈ ያሉት ትኩረት፣ እንዲሁም መስሪያ ቤታቸው የጾታዊ ጥቃትን በሚመለከቱ ጉዳዮች ላይ ያደረገው ምርመራ የፈጠረው የእምነት መሸርሸር ይገኙበታል ብሎ አለ።

ትራምፕ እና ሌሎች የሪፐብሊካን ፓርቲ መሪዎች ብዙሃነትን ለማጎልበት የታለሙ የመንግስት ፕሮግራሞችን በመቃወም ለረዥም ጊዜ ሲተቹ መቆየታቸውም የሚታወስ ነው። በተጨማሪም ሁለተኛ ዙር የፕሬዚዳንትነት የስልጣን ዘመናቸውን አንድ ባሉባት የመጀመሪያዋ ቀን ትላንት፣ ሰኞ የሀገሪቱን ድንበር አስመልክቶ አስቸኳይ አዋጅ ላወጁት ትራምፕ የድንበር ደህንነት ጉዳይ ቅድሚያ ከሚሰጧቸው ቁልፍ ጉዳዮች ውስጥ ነው።

ከትግሉ አንርቅም። ከአምሳ ዓመታት በኋላ ዋሽንግተንን የለቀቁት ተሰናባቹ ፕሬዚዳንት ጆ ባይደን ናቸው። ከአምሳ ዓመታት አገልግሎት በኋላ የፖለቲካ ሥልጣናቸውን ያገባደዱት ጆ ባይደን ዋይት ሀውስን ተሰናብተው ፊታቸውን ወደ ግል ሕይወታቸው ለማዞር ከቤተሰቦቻቸው ጋር በመሆን ወደ ካሊፎርኒያ ቢያቀኑም ያዝነውን ትግል ግን ቸል ብለን አንተውም ብለዋል። ባይደንን የተኩት አዲሱ ፕሬዚዳንት ዶናልድ ትራምፕ

ከእርሳቸው በፊት የነበሩት ዲሞክራቱ ፕሬዚዳንት ባይደን ያደረጉትን ሙሉ በሙሉና ጨርሶ ለመቀልበስ ቃል የገቡትበትን የመክፈቻ ንግግራቸውን ከተከታተሉ በኋላ ባይደን ብዙም ሳይቆዩ ነው ይህን አስተያየት ሰጡት። ባይደን ከአራት ዓመታት በፊት ስልጣን ስላስለቀቋቸው ስለ ትራምፕ የአክብሮት አስተያየት ነው የሰነዘሩት። እንደ አውሮፓውያን የዘመን አቆጣጠር በ2020 በተካሄደው ምርጫ መሸነፋቸውን ያላመኑት ትራምፕ በአንጻሩ በ2021

የባይደን በዓለ ሲመት በተካሄደበት ወቅት በወጉ መሠረት ለባይደን ተመሳሳይ መልካም ማስተያየት ለመስጠትና አክብሮት ለማሳየት ፈቃደኛ ሳይሆኑ መቅረታቸውም ይታወሳል። በመጨረሻም

በቱርክ ከአንድ ታዋቂ የቱሪስት መዳረሻ ላይ በደረሰ የእሳት አደጋ አስር ሰዎች ተገደሉ፣ 32 ደግሞ ቆሰሉ። ሰሜን ምዕራብ ቱርክ ውስጥ የበረዶ ሸርተት የመጫወቻዎች ባሉበት አንድ ሆቴል ሌሊቱም በተነሳ ቃጠለው አስር ሰዎች ሲገደሉ ሌሎች 32 መቁሰላቸውን ባለሥልጣናት አስታውቀዋል። የቪዲዮ ምስሎች የእሳት አደጋ ሠራተኞች ባለ 11 ፎቁን ሕንፃ ያቀጣጠለውን እሳት ለማጥፋት ሲረባረቡ ያሳያል።

ቃጠሎ የበረዶ ሸርተቴ የሚጫወቱ ሰዎች ከሚያዘወትሩት ቦሎ ካርታልካያ ከሚገኝ ሆቴል የምግብ ቤት አዳራሽ በሀገሬው የሰዓት አቆጣጠር ከሌሊቱ 9 ሰዓት ተኩል ላይ መነሳቱን የቦሎ አገረ ገዢ አብዱላ አዚዝ አይዲን ለመንግስታዊው ቲአርቲ ቴሌቪዥን ጣቢያ በሰጡት አስተያየት አስረድተዋል።

አያይዘውም የውጭኛው ክፍሉ በሰፊው እንጨት በተሰራው ግራንድ ካርታል ሆቴል በጊዜው 234 እንግዶች እንደነበሩ አገረ ገዢው አመልክተዋል። መርማሪዎች የቃጠሎም መንስኤ መንስኤ በማጣራት ላይ መሆናቸውንም ባለስልጣናቱ አክለው አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።

የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ይቀጥላል። አሉላ ከበደን ከአለም ዙሪያ ለተጠናቀሩት ዜናዎች አመሰግናለሁ። ኤደን ገረመው መሰናደውን በመምራት ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከፕሮግራም አቀናባሪው ንጉሱ ታምሬና ከዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮ ትጋብዛለሁ። ስርጭቶቻችንን በቪኦኤ አማርኛ የፌስቡክ ገጽ፣ ዩቲዩብ ገጽ እንዲሁም ደግሞ ድረገጽ ላይ እንደምትከታተሉ ወይም ልታገኛቸው ትችላለ

ሰላችሁን እሱንም እናስተዋውቃለን። አስቀድመን የምናልፈው ወደ አብይ ርዕሳችን ነው።

ፕሬዚዳንት ዶናልድ ትራምፕ በመጀመሪያ ቀን የስልጣን ዘመናቸው ቁጥሩ የበዛ ፕሬዝዳንታዊ ትእዛዞችን ፈርመዋል። ትራምፕ ለመጀመሪያ ጊዜ አከታትለው ባወጡት መመሪያና ስራ አስፈጻሚ ትእዛዞች አብዛኞቹን የቀድሞውን ፕሬዝዳንት ጆ ባይደን ውሳኔዎችም ሰርዘዋል። በኢሚግሬሽን ዩናይትድ ስቴትስን ከፓሪስ የአየር ንብረት ስምምነትና ከዓለም ጤና ድርጅት ማውጣት እንዲሁም ደግሞ ቲክቶክ አሜሪካ ውስጥ እንዲቆይ ማድረግን ጨምሮ ከብዙዎቹ በጥቂቱ መካከል ናቸው። እንደ ኤሮፓያን አቆጣጠር ጥር ስድስት

2021 በዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ላይ ከደረሰው ጥቃት ለተሳተፉ ሰዎችም ይቅርታ አድርገዋል። ትራምፕ በመጀመሪያ ከወሰዳቸው እርምጃዎችና መጪ እቅዶች መካከልም የአሜሪካ ድምጽና አሶሽየትድ ፕሬስ ያጠናቀሩት ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።

ትረምፕ እንደ አውሮፓ አቆጣጠር በ2024 የምርጫ ዘመቻ ወቅት ደጋግመው ቃል በገቡት መሰረት በ2020 ባይደን ትረምፕን ካሸነፉበት የምርጫ ውጤት ጋር በተያያዘ እንደ አውሮፓ አቆጣጠር ጥር ስድስት ቀን በዩናይትድ ስቴትስ ምክር ቤት ህንፃ ላይ በተፈጸመው ጥቃት ተከሰው ለተፈረደባቸው ወይም በወንጀል የተከሰሱ ሰ 1500 የሚሆኑ ሰዎችን በይቅርታ ምረዋል። በባይደን አስተዳደር የፖለቲካ ተቃዋሚዎች ማለትም የትረምፕ ደጋፊዎች ላይ የፌዴራሉ መንግስት የመሰረታቸውን ክሶች እንዲያቆምም አዘዋል።

ትራምፕ ትላንት ሰኞ ምሽት በካፒታል አሬና በተሰናዳ ዝግጅት ላይ እያንዳንዱ የፌዴራል መንግስት ተቋም ለሸማቾች የዋጋ ንረትን በመዋጋት እንዲሰራ ሲሉ በገለጹት መመሪያ ላይ ፈርመዋል። መመሪያው እንደ ሌሎቹ በግልጽ የሚያስቀምጠው የአስፈጻሚነት ውሳኔ ባይኖረውም የሚሰጠውን ትኩረት እንዲያሳይ የተላለፈ መሆኑን አሶሲየትድ ፕሬስ ዘግበዋል።

ትረምፕ የባይደን እርምጃዎችን በመሰረዝና የራሳቸውን ትዕዛዞች በማከል የሁሉንም የፍጆታ እቃዎች ወጪዎችን እንደሚቀንሱ ቃል በገቡት መሰረት በነዳጅ ዘይትና በተፈጥሮ ጋዝ ምርት ላይ የተጣሉ የቁጥጥር ጫናዎችን እያቃለሉ ነው። ፕሬዝደንቱ አስቸኳይ የኃይል አቅርቦት አዋጅ ያወጡ ሲሆን ቃል በገቡት መሰረት ያለንን ነዳጅ ቆፍረን በማውጣት እንጠቀማለን ብለዋል።

ባይደን የበካይ ጋዝን ለመቀነስ በአንዳንድ አካባቢዎች ከሚመረቱ ተሽከርካሪዎች በኤሌክትሪክ የሚሰሩ በተወሰነ መጠን ድርሻውን እንዲይዙ ያወጡትን ፖሊሲ ትራምፕ ሽረዋል።

ፕሬዚደንቱ በንግዱም ዘርፍ እንደ ኤሮፓ አቆጣጠር ከየካቲት አንድ ጀምሮ ካናዳና ሜክሲኮ ላይ የ25 ከመቶ ቀረጥ ወይም ታሪፍ ይጣላል ብለው እንደሚጠብቁ ተናግረዋል። ትራምፕ ምክር ቤቱ ቲክቶክ ላይ የጣለውን እገዳ ለ75 ቀናት የሚያቆይ ትዕዛዝ ፈርመዋል። ቲክቶክ ከብሔራዊ ደህንነት ጋር በተያያዘ ዩናይትድ ስቴትስ ውስጥ እንዲታገድ በባይደን አስተዳደር ጊዜ የወጣውን ሕግ አስመልክቶ ትራምፕ በሰጡት ምላሽ አስተዳደራቸው ወደፊት ተገቢውን ውሳኔ እስኪሰጥበት ድረስ የፍትህ ሚኒስቴር እገዳው

ስራውን ተግባራዊ እንዳያደርግ አዘዋል። ታዋቂውን የማህበራዊ ሚዲያ መድረክ በኩባንያ ውስጥ የሚኖረውን የባለቤትነት ድርሻ እድልን ጨምሮ ለአሜሪካውያን ክፍት ሆኖ እንዲቆይ በማድረግ የብሔራዊ ደህንነት ጥቅሞችን በሚያስጠብቅ ስምምነት የአሜሪካን ገዢ እንደሚያፈላልጉ ፕሬዚደንት ተናግረዋል። ትራምፕ በመጀመሪያው የስልጣን ዘመናቸው ያደረጉትን በመድገም የኮቪድ-19 ወረርሽኝን በአግባቡ ሳይቆጣጠር ከዩናይትድ ስቴትስ በርካታ የገንዘብ ድጋፍ አግኝቷል ካሉት ከአለም አቀፉ የጤና ድርጅት አሜሪካ

ሁኔታ እንድትወጣ አዘዋል። የዓለም ጤና ድርጅት ዛሬ ማክሰኞ በሰጠው መግለጫ የትረምፕ ውሳኔ እንዳሳዝነው ገልጾ በዓለም ዙሪያ ላሉ በሚሊዮኖች ለሚቆጠሩ ሰዎች ጤናና ደህንነት ከዩናይትድ ስቴትስ ጋር ገንቢ ንግግሮችን ለማድረግ ያለውን ተስፋ ገልጸዋል። ትረምፕ የሜክሲኮ ባህረሰላጤውን የአሜሪካ ባህረሰላጤ ወደሚል የሚቀይር የአስፈጻሚ ትእዛዝ እንደሚፈርሙም አስታውቀዋል።

ትረምፕ በባይደን አስተዳደር የነበሩ በርካታ የኢሚግሬሽን ትዕዛዞችን ሽረዋል። ከባድ ወንጀሎችን ለሚፈጽሙ፣ የብሔራዊ ደህንነት ስጋት ተደርገው የሚወሰዱ ወይም ድንበር ላይ የሚያዙ ሰዎችን ከሀገር ማባረር ቅድሚያ ከሚሰጣቸው መካከል ናቸው ብለዋል። አገሪቱ ውስጥ በህገወጥ መንገድ የሚገኝን ማንም ሰው ማባረር ቅድሚያ የሚሰጠው ነው የሚለው የመጀመሪያዊ ስልጣን ዘመናቸው ፖሊሲ አሁንም ተመልሷል። በኢሚግሬሽን ላይ ያተኮሩት የተለያዩ የትራምፕ አስፈጻሚ ትዕዛዛት በዩናይትድ ስቴትስ

ሜክሲኮ ድንበር ላይ የአስቸኳይ ጊዜ አዋጅ ማወጅ፣ የጥገኝነት ጥያቄ ወይም አሳይለምን ማቆም፣ እንዲሁም ወላጆቻቸው የዩናይትድ ስቴትስ ዜጋ ያልሆኑና በዩናይትድ ስቴትስ ውስጥ ለተወለዱ ህጻናት የሚሰጠውን የተወላጅነት ዜግነት ማቆም በመሳሰሉት ላይ ያተኮሩ ናቸው። ትረምፕ ወደ ዩናይትድ ስቴትስ መግባት የሚፈልጉት ሁሉ ማንነታቸው እስከተቻለው ከፍተኛው መጠን እንዲጣራና እንዲሁም መንግስት ዜጎቻቸው ወደ አሜሪካ እንዳይገቡ ለመከላከል ተገቢ የማጣራት ሂደት የማያደርጉትን ሀገራት እንዲለይ አዘዋል።

የህዝብና ብሔራዊ ደህንነት አንድምታው እስኪገመገም ድረስ ዩናይትድ ስቴትስ ፍልሰተኞችን እንዳትቀበል ለጊዜው አግደዋል። ጥገኝነት ጠያቂዎች ሜክሲኮ ድንበር ውስጥ እንዲጠባበቁ የሚያስገድደውንም ፖሊሲ እንደገና ተግባራዊ እንደሚያደርጉ ቃል ገብተዋል። ሜክሲኮ ፍልሰተኞችን ለመቀበል ፈቃደኛ ስለመሆኗ ግን ባለስልጣናቱ አልተናገሩም። ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካ ትቅደም የሚል መርህ የነበረውን የውጭ ፖሊሲን ዳግመኛ ተከትለዋል። ትላንት ሰኞ በፈረሙት የአስፈጻሚ ትዕዛዝም

አዲሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚሁ ተልእኮ ላይ እንዲያተኩሩ ትእዛዝ ሰጥተዋል። አስፈጻሚው ትእዛዝ ከዚህ ቀን ጀምሮ የዩናይትድ ስቴትስ የውጭ ፖሊሲ የአሜሪካን መሰረታዊ ጥቅሞች ያስከብራል፣ ሁልጊዜም አሜሪካንና የአሜሪካን ዜጎች ያስቀድማል ይላል።

ትራምፕ በመጀመሪያው የስልጣን ዘመናቸው የወሰዱትን እርምጃ በመድገም ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2015 የፓሪስ የአየር ንብረት ስምምነት እንድትወጣም አዘዋል። አሜሪካ ለሌሎች አገራት አርአያ መሆን የሚገባውን ሁለቱንም ኢኮኖሚያዊና አካባቢ ዓላማዎችን በማራመድ የተሳካ ውጤት እንዳላት ትራምፕ ተናግረዋል። ስምምነቱን የተፈራረሙት ወደ 200 የሚጠጉ አገራት ናቸው። ስምምነቱ የዓለም ሙቀት መጨመርን ለመገደብ እያንዳንዱ ሀገር ለአየር ንብረት ለውጡ አስተዋል

የሚያደርገውን የከባቢ አየር ጋዝ ልቀት ለማስቆም የሚያስችለውን እቅድ ማውጣት ነው። ፕሬዚደንቱ በብሔራዊ ደህንነት ረገድ የቀድሞ ብሔራዊ መረጃ ዳይሬክተር ጄምስ ክላፐር፣ የሲአይኤ ዳይሬክተርና የመከላከያ ሚኒስትር የነበሩት ሊዮን ፓኔታ እና የራሳቸውን የቀድሞ ብሔራዊ የደህንነት አማካሪ ጆን ቦልተንን ጨምሮ የነበራቸውን የሴኪሪቲ ክሊረንስ ወይም የይለፍ ማረጋገጫ አንስተዋል። ትረምፕ ከወታደራዊና ሌሎች የመንግስት አካላት በስተቀር የፌዴራል መንግስት ቅጥር አስቁመዋል። በባይደን አስ

አስተዳደር አዲስ የወጡ የፌዴራል ደንቦችም ተግባራዊ እንዳይደረጉ አዘዋል። የፌዴራል መንግስቱን የበለጠ ብቁና ውጤታማ ለማድረግ የመንግስት ተቋማትን ያቀላጥፋል፣ አላግባብ ወጪዎችን የሚቀንሱበትን ምክር ያቀርባል የሚባለውን ተቋም ቀደም ሲል ማቋቋማቸውም ተገልጸዋል። በምጻሩ ዳጅ የተባለው አማካሪ ተቋም በዓለም ባለጸጋ በሆኑት ኢላን መስክ የሚመራ መሆኑም ተነግሯል።

የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። አዲሱ አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት

ዶናልድ ትራምፕ የጋራ አስተሳሰብ አብዮት እንዲኖር ጠየቁ። ዶናልድ ትራምፕ ትላንት ሰኞ በበዓለ ሲመት ስነ ስርአታቸው ላይ ባደረጉት ንግግር የጋራ አስተሳሰብ አብዮት እንዲኖር ጠይቀዋል። አርባ ሰባተኛው የዩናይትድ ስቴትስ ፕሬዝዳንት ትናንት ትላንት የፈጸሙት ቃለ መሀላ እንደ አውሮፓውያን አቆጣጠር በ2022 ለ2ኛ የስልጣን ዘመን ባደረጉት ፉክክር በጆ ባይደን ከተሸነፉ በኋላ አስደናቂ በሆነ መልኩ ወደ ስልጣን መመለሳቸውን ያሳያል። የፓቲሲ ዊዳስኳራን ዘገባ ስመኝሽ የቆየ እንደሚከተለው ታቀርቧል

ተጠናቋል። የዘንድሮ በዓለ ሲመት በብዙ ምክንያቶች እንደ አዲስ ክስተት ሆኖ ሊመዘገብ ይችላል። ብርዱ አጥንት ድረስ ዘልቆ ይገባል። ከዜሮ በታች 11 ዲግሪ ሴልሺየስ ደርሶ የነበረው ቅዝቃዜ በዓለ ሲመቱ ባልተለመደ መልኩ በምክር ቤቱ ውስጥ እንዲካሄድ አስገድዷል። 600 ሰዎች በምክር ቤቱ ተገኝተው ሂደቱን የተከታተሉ ቢሆንም በሺዎች የሚቆጠሩ ሰዎች ግን

ናሽናል ሞል ተብሎ በሚጠራው ከምክር ቤቱ ውጭ የሚገኝ አደባባይ ላይ ተሰብስበው የቃለ መሐላ ስነ ስርዓቱንና የመንግስት ለውጡን በስልካቸው ይከታተሉ ነበር። ሄዲ ፊንች ከፍሎሪዳ ግዛት ኦርላንዶ ከተማን የመጣችው፣ እኔ የማስበው በፖለቲካ አመለካከታችን ጥቂቶች አለመሆናችንን ነው። አዎ፣ ትርጉም የሚሰጡ ነገሮችን መልሰን እያመጣን ነው ማለት መቻላችን ጥሩ ስሜት ይሰጣል።

የኦሃዮ ቲም ዋሰን ደግሞ የምክትል ፕሬዝዳንት ጄዲ ቫንስን የወደፊት ኃላፊነት እያሰበ ነው። ሁሉም ያነበብኩትና ልቤ ውስጥ ያለው በሙሉ ከአራት ዓመት በኋላ ቀጣዩ ፕሬዚዳንታችን እንደሚሆን ይነግረኛል። አንድሪው ዲኑን አብዛኛውን የህይወት ዘመኑን ለተለያዩ ተፎካካሪዎች ድምጹን ቢሰጥም ዛሬ ግን በኬንታኪ ግዛት የሚኖረውን ሁሉንም ቤተሰቡን ይዞ በዓለ ሲመቱ ላይ ተገኝቷል ለሁለቱም ወገኖች ድምፅ ሰጥቻለሁ።

አብዛኞቹ ፖሊሲዎችና ትራምፕ የሚናገራቸው ነገሮች ግን እንደ ቤተሰብ የምንወዳቸው ነገሮች ናቸው። ስለ ሁኔታው በቤታችን ውስጥ ውይይት የምንጀምርበት ጥሩ ጊዜ ነው። የእኔን እምነት ልጆቼ ላይ መጫን አልፈልግም። ነገር ግን በዚህ ጉዳይ ለምን ወግ አጥባቂ እንደሆኑ ወይም ደግሞ በሌላ ጉዳይ ላይ ለምን ለቀቅ እንደምልም ላስረዳቸው ፈልጋለሁ።

ለባለ ሲመቱ የታሰበው የሰልፍ ስነ ስርዓት ቢሰረዝም ከሉዚያና የመጡት እነዚህ ዘማሪዎች ግን በዋና ከተማው ተዘዋውረዋል። በቅዝቃዜው ምክንያት ከአርብ ጀምሮ ብዙ ነገሮች ቢቀያየሩም አንድ ነገር ግን ባለበት ቀጥሏል። የጸጥታ ጥበቃው በዚህ ከተማ ውስጥ 25 ሺህ የህግ አስከባሪዎች ተሰማርተዋል። 48 ኪሎ ሜትር የሚረዝመው አጥርም እንደቆመ ነው።

ፕሬዚዳንት ዶናልድ ትራምፕ ካፒታል ዋን የተሰኘው የመሰብሰቢያ አዳራሽ ውስጥ ለተገኙት ሀያ ሺህ ሰዎች ንግግር በሚያደርጉበት ወቅት ደጋፊዎቻቸው የተዘጉ የፍተሻ ኬላዎችን አጨናንቀው ነበር። አብዛኞቹ ለመግባት እንዲፈቀድላቸው ቦርሳቸውንና ዋሊታቸውን ጥለው ነው የመጡት። ከእነዚህ አንዱ የፍሎሪዳው ረስል ዋላስ ነው። ምንም ችግር የለውም። አሁን ትራምፕ ፕሬዚዳንት ነው። ስለዚህ ሁሉም መልካም ነው።

የፕሬዝዳንቱ በዓለ ሲመት በቤት ውስጥ የተካሄደው በአርባ ዓመት ውስጥ ለመጀመሪያ ጊዜ ነው። ከዚህ በፊት ከተደረጉ በዓለ ሲመቶች የበለጠ የጸጥታ ቁጥጥር የታየበትም ነበር። ዶናልድ ትራምፕ ተከታታይ ያልሆኑ ሁለት የስልጣን ዘመን የሚያገለግሉ ፕሬዝዳንት ናቸው። በሰባ ስምንት ዓመታቸው ስልጣን የተረከቡም በእድሜ ትልቁ ፕሬዝዳንትም ጭምር። ይህ ሁሉ የበዓለ ሲመቱ ታሪክ ሆኖ ተመዝግቧል።

በካሮሊን ፕሬስ ቲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን ዘገባዎቻችን ይቀጥላሉ። የትራምፕ የሁለተኛው አስተዳደራቸውን ራዕይ በዝርዝር አስታውቀዋል።

ትላንትና ሰኞ ቃለ መሀላቸውን ፈጽመው ዋይት ሀውስን የተረከቡት ፕሬዚደንት ዶናልድ ትራምፕ በአስተዳደራቸው የመጀመሪያ ቀንም በርከት ያሉ የስራ ማስፈጸሚያ ትእዛዞችንም ፈርመዋል። ዋና ዋና በሆኑ ጉዳዮች ከፈረሟቸው የማስፈጸሚያ ትእዛዞች መካከል የስደተኞች ጉዳይንና እንዲሁም ደግሞ የኃይል አቅርቦት ልማትን የሚመለከቱ ጉዳዮች ይገኙባቸዋል። በበዓለ ሲመት ንግግራቸው ትራምፕ የዩናይትድ ስቴትስን ግዛት እስከ ማርስ ድረስ እናሰፋዋለን ሲሉም

ቃል ገብተዋል። አኒታ ፓውል ከዋይት ሀውስ ያደረሰችንን ዘገባ ቆንጆ ታዬ ታቀርቧለች። የመጀመሪያው ቀን አሜሪካ ይበልጡን ጠንካራ ይበልጡንም ግዙፍ እንድትሆን ያላቸውን ራዕይ እንዲህ ሲሉ ገልጸዋል። ዩናይትድ ስቴትስ እንደገና የምታደግ ሀገር አድርጋ ትመለከታለች

የበለጠ የምትበለጽግ ግዛቷ የምታስፋፋ ከተሞች የምትገነባ ትሆናለች። ከጠበቅነው በላይ እንሆናለን። ባንዲራችንም አድማስ ተሻግሮ ግሩሙ ነው ይውለበለባል። መጻኢ ዕጣ ፈንታችን ወደ ሰማይ ከዋክፍቱ እንዲሻገር እንሰራለን። የአሜሪካ ጠፈርተኞች ባንዲራችንን ማርስ ላይ ይተክላሉ። ትራምፕ በማስከተልም በርካታ አስፈጻሚ ትዕዛዞችን ፈርመዋል። ከመካከላቸው በደቡባዊው ድንበር የጦር ሰራዊት ወታደሮችን ለማሰማራት የሚያስችለው የብሔራዊ አጣዳፊ ሁኔታ ትዕዛዝ

በሀገር ውስጥ ተጨማሪ ነዳጅ ለማውጣት የሚያስችል አስፈጻሚ ትዕዛዝም ያካተተ መሆኑን ፕሬዚደንቱ አስታውቀዋል። ያለው ሁለት አይነት ጾታ ነው፣ ሴትና ወንድ ብቻ ብለዋል። ፕሬዚደንት ትራምፕ የሜክሲኮን ባህረ ሰላጤ እንደገና የአሜሪካ ባህረ ሰላጤ ተብሎ እንዲሰየም

ትእዛዝ እንደሚሰጡም አስታውቀዋል። የታሪክ አዋቂዎች እንዳሉት ታዲያ ትራምፕ በተለምዶ ስለ አንድነት የሚያጠነጥነውን የባለ ሲመት ንግግር ብዙዎችን አሜሪካውያን ላያስማማ የሚችል ራዕይ አስተዋውቀውበታል። በዚህም ታሪክ አስመዝግበዋል ብለዋል። በኦስተን የቴክሳስ ዩኒቨርሲቲ የታሪክ መምህሩ ጀረሚ ሱሪ ስ ስ ስ

ንግግሩ ከባለ ሲመት ንግግር ይልቅ የአገር ሁኔታ መግለጫ ስቴት ኦፍ ዘዩኒየን ንግግር ነበር። የውጭ አገር ፍልሰተኞችን ማባረር እና የፓናማ ቦይን መልሶ መያዝን ጨምሮ ሊሰሩ ያቀዱትን በዝርዝር አንድ ባንድ የተናገሩበት ነበር። ድንፋታ ውሸትና ማስፈራራት ይቀላቀለ ንግግር ነው። እንደዚህ አይነት የባለ ሲመት ንግግር አላየንም። የትረምፕ ፖሊሲ እኛ የምንፈልገው ፖሊሲ ነው ያሉ ብዙ ሺህ ደጋፊዎቻቸው በዓለ ሲመታቸው ላይ ለመገኘት ከመላ ሀገሪቱ ወደ ዋሽንግተን መጥተዋል።

አንዷ የክሊቭላንድ ነዋሪዋ ሜላኒ ቮል ናቸው። ሁሉም ሰው የሚያውቀውን እውነት ጮክ ብሎ እንዲሰማ የማድረግ ጉዳይ ነው። እንደ እኔ ዝም ያለን ብዙሃንን ብለው የሚያስቡ ብዙ ሰዎች አሉ። ይህ ሀሳባችንን ጮክ ብለን እንድንገልጥ እድል የሚሰጠን ይመስለኛል። ሁላችንም የምንጋራውን አመለካከት እውነቱን፣ ሳንፈራ ደፈር ብለን ለመናገር እንችላለን።

ትራምፕ ከቃለ መሐላቸው በኋላ በካፒቶል ህንፃው ሰብሰብ ብላሉ ጥቂት ደጋፊዎቻቸው ባደረጉት ንግግር እንደ አውሮፓውያን የዘመን አቆጣጠር የ2020 ፕሬዚደንታዊ ምርጫ ውጤት ተጭበርብሯል የሚለውን ማስረጃ አልባ ውንጀላቸውን ደግመውታል። ምርጫውን ተከትሎ እንደ አውሮፓውያን አቆጣጠር ጥር 6 2021 ዓ.ም

ደጋፊዎቻቸው ጆ ባይደን መመረጣቸውን የሚያረጋግጠውን ምክር ቤታዊ ሂደት ለማደናቀፍ ባደረጉት ሙከራ ከተፈጠረው ሁከት ተያይዞ በወንጀል የተፈረደባቸውን ደጋፊዎቻቸውን ምሕረት እንደሚሰጡ አመልክተዋል። ይህኛው ንግግሬ ላይ ፎቁ ላይ ካደረጉት ንግግሬ የሚሻል ይመስለኛል። ጄዲ፣ ይህኛው የሚሻል መሰለኝ። በጣም ይሻላል።

በዕለቱ ደስታቸውን ከገለጹት የትረምፕ ደጋፊዎች መካከል የቴስላ እና የስፔስ ኤክስ ባለቤት ኤለን ማስክ ይገኙባቸዋል።

አዎ፣ ለካድል ማለት እንዲህ ነው። ኢለን መስክና ሌሎችም ባለብዙ ቢሊዮን ዶላር ባለሀብቶች የዩናይትድ ስቴትስ ምክር ቤት ካፒታል ሮተንዳ አዳራሽ ውስጥ በተካሄደው ቃለ መሐላ ስነ ስርዓት ላይ ተገኝተዋል። ለሸማቾችና ለተገልጋዮች ጥቅም የቆሙ ቡድኖች ታዲያ ብዙም ጎልቶ የማይወራላቸው አዲሱ ፕሬዚደንት እየወሰዱ ያሉት አንዳንድ የቁጥጥር ደንብን የሚያረግቡ እርምጃዎች እንዳሉ ይናገራሉ

ጥቂቶችን የሚጠቅሙ እንደሚሆኑ በመግለጽም ስጋታቸውን አሰምተዋል። ሊሳ ጊልበርት ፐብሊክ ሲቲዝን የተባለ ለትርፍ የማይሰራ ሸማቾች ጥቅም ተሟጋች ቡድን ተባባሪ ፕሬዝደንት ናቸው። አዲሱ ፕሬዚዳንት ጥበቃ የሚሰጡ ደንቦችን እና እርምጃዎችን በጅምላ ለማገድ ለምን እንደፈለጉ ካሰብነው፣ ከበርቴዎቹ ልዩ ጥቅም ያላቸው ኩባንያዎች ስለጠየቋቸው ነው

እኛ እንዳንጎዳ የሚከላከል ደንብ ከሌለ እነሱ ይጠቀማሉ። ባለስልጣኖቻቸው ከአንድ መቶ እንደሚበልጡ ከገለጿቸው የፕሬዝደንቱ የመጀመሪያ ቀን እርምጃዎች መካከል በፍርድ ቤት ሙግት ቢቀርብባቸው ምን ያህሉ ተቋቁመው እንደሚጸኑ ከወዲሁ ሊታወቅ እንደማይችል የታሪክ አዋቂዎቹና ተንታኞች ይናገራሉ።

ም እዚሁ የፕሬዚዳንት ዶናልድ ትራምፕ በዓለ ሲመት እንዲሁም ደግሞ ባለፉት 24 ሰዓታት ውስጥ ስለተፈጠሩ ክስተቶች ነው የምንቃኘው የትራምፕ የበዓለ ሲመት ንግግርና የበዓል ትርኢቶችን ዶናልድ ትራምፕ ትላንት ሰኞ ቃለ መሀላቸውን ከፈጸሙና አርባ ሰባተኛው ፕሬዚዳንት ሆኖ ከተሾሙ በኋላ ከቃለ መሀላቸው በኋላ በዋሽንግተን ዲሲ ካፒቶል አሬና በተባለው የስፖርትና የመዝናኛ ስታዲየም በተካሄደ የበዓለ ሲመት ስነስርዓት ላይ ከደጋፊዎቻቸው ጋር ተገናኝተዋል አዲሱ ፕሬዚዳንት

አውሮፓውያን አቆጣጠር በ2021 ጥር 6 በዩናይትድ ስቴትስ ምክር ቤት የምርጫውን ውጤት ማረጋገጫ ሂደት ለማደናቀፍ ካደረጉት ሙከራ በተያያዘ ለተፈረደባቸው ደጋፊዎቻቸው ምህረት የሚሰጥ አስፈጻሚ ትእዛዝ እንደሚፈርሙ ለታዳሚው ያስታወቁበትን ንግግር አክሎ፣ የአሜሪካ ድምጽ የዜና ክፍል የተቀነባበረውን ዘገባ እንደሚከተል ይቀርባል።

እጅግ የከበደ በነበረው የክረምት ቅዝቃዜ የተነሳ የትናንቱ የ47ተኛው ፕሬዚደንት የቃለ መሐላ ስነ ስርዓት በምክር ቤቱ ካፒታል ሮተንዳ አዳራሽ ውስጥ ነው የተካሄደው። በልማዱ መሰረት ይቀጥል የነበረው የበዓለ ሲመት ሰልፍ ትዕይንትም ደጅ አልተደረገም። በምትኩ አዲሱ ፕሬዚደንት በግዙፉ የስፖርትና የመዝናኛ ስቴዲየም ካፒታል አሬና በደጋፊዎቻቸው ታጅበው በሙዚቃ ባንዶች ትርኢት በዓለ ሲመታቸውን እያከበሩ አምሽተዋል።

በምሽቱ ለታዳሚዎቻቸው ባደረጉት ንግግር ከጥር ስድስት ጋር በተያያዘ በወንጀል ለተፈረደባቸውና እስር ላይም ለሚገኙ ደጋፊዎቻቸው ምህረት የሚሰጥ አስፈጻሚ ትእዛዝ እንደሚፈርሙ ተናግረው ነበር።

ዛሬ ማታ ለጥር ስድስት ታጋቾች ምህረት ሰጥቶ የሚያስፈታቸውን አስፈጻሚ ትእዛዝ እፈርማለሁ።

እና ከዚህ ወጥቼ ወደ ኦቫል ኦፊስ እሄድና እፈርመዋለሁ። በጣም ብዙ ሰው ምህረት ያገኛል። እንዳሉትም ከጥር ስድስት ጋር በተያያዘ ለተፈረደባቸው ሁሉ ምህረት የሰጡበትን ጨምሮ በርካታ አስፈጻሚ ትዕዛዞችን ፈርመዋል። በካፒቶል አሬናው ክብረ በዓል ላይ የስፔስ ኤክስ እና የቴስላ ኩባንያዎች ዋና የስራ አስፈጻሚ ኤላን መስክ ንግግር አድርገዋል። መስክ ፕሬዚደንት ትረምፕ እንዲመረጡ ለመርዳት ብዙ ሚሊዮን ዶላር ማዋጣታቸው ይታወቃል።

የመንግስት የስራ ቅልጥፍና የተባለውን ሚኒስቴር በተባባሪነት እንዲመሩ ትረምፕ የሾሟቸው መስክ ለታዳሚው ባደረጉት ንግግር ድል ማለት ይሄ ነው ብለዋል። ትረምፕ ከተመረጡበት ጊዜ ጀምሮ በማራላጎ መኖሪያቸው ብዙ ጊዜ አብረዋቸው ሲያሳልፉ የከረሙት መስክ

ማርስ ላይ የሰውን ልጅ ለማሳረፍ ያላቸውን ግብ አዲሱ ፕሬዚደንት እንደሚደግፉላቸው ተስፋ አላቸው። የሚስተር ትራምፕ የቃለ መሐላና ቀጥሎም የበዓለ ሲመት ዝግጅቶች በቅዝቃዜው የተነሳ እንደተለመደው ደጅ እንዳይከናወኑ ሲደረግ እንደ አውሮፓውያን የዘመን አቆጣጠር ከ1985 ወዲህ ይህ የመጀመሪያ ጊዜ ነው።

በሺዎች የሚቆጠሩ ሰዎች 20000 ሰው ብቻ በሚይዘው ካፒታል አሬና ስታዲየም ፍተሻውን አልፈው ለመግባት በብርቱ ቅዝቃዜ ለረጅም ጊዜ ሰልፍ ይዘው ጠብቀዋል። አብዛኞቹ የገቡት 47ተኛው ፕሬዝደንት ቃለ መሐላቸውን ሲፈጽሙ በትላልቅ የቴሌቪዥን ስክሪኖች የተከታተሉ ሲሆን ብዙዎችም ዋሽንግተን አካባቢ በሚገኙ ምግብ ቤቶች ሆነው ንግግራቸውን በመከታተል በሆታ ደስታቸውን ገልጸዋል።

ለመግባት ያልቻሉት ደግሞ ደጅ ሆነው በመስኮት የተከታተሉ ሲሆን ሥነ ሥርዓቱ ደጅ ሳይከናወን መቅረቱ ደስ ባያሰኛቸውም በዚህ ዕለት ለመሳተፍ በመቻላቸው ደስተኞች መሆናቸውን ገልጸዋል።

የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት የማክሰኞ ምሽት ጥር 13 2017 ዓ.ም ዝግጅታችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ለመጀመሪያው ምዕራፍ የያዝ ናቸው ዘገባዎች ስለ የተጠናቀቁ ወደ ሁለተኛው ምዕራፍ ዘገባዎቻችን እንሻገር።

ወደ ሀገር ውስጥ ጉዳዮች ነው የምናቀናው። በአክሱም ሴት ተማሪዎች ሂጃብ እንዳይለብሱ የተደረገው ክልከላ የሚቃወም ሰልፍ በመቀለ ተካሄደ። ባለፈው ሳምንት በትግራይ ክልል ትምህርት ቢሮ እና የአክሱም ከተማ ፍርድ ቤት በአክሱም ከተማ ሴት ተማሪዎች የሂጃብ ክልከላ እንዲነሳ ያሳለፉት ውሳኔ ባለመከበሩ በመቀለ ከተማ በሺዎች የሚቆጠሩ ባካሄዱት ሰልፍ ላይ ተቃውመዋል። ሰልፉ ሂጃብ ትለብሳለች ትምህርቷንም ትማራለች በሚል መሪ ሀሳብ በመቀለ ጎዳናዎች ከተካሄደ

በኋላም በከተማ ማዕከል በሆነው ሮማናት አደባባይ ተጠናቋል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ አደም አብዱልቃድር ጁሀር ከ1400 ዓመታት በፊት መጠጊያ ያጡ አማኞችን ተቀብላ ባስተናገደችው ትግራይ እኒህንም መሰል ጉዳይ ማጋጠሙ አሳዛኝ ነው ብለዋል። ሙልጌታ ጽባሀ ዘገባለሁ

የአክሱም ፍርድ ቤትና የትግራይ ክልል ትምህርት ቢሮም የአክሱም ሴት ሙስሊም ተማሪዎች ሒጃብ እንዳይለብሱ የተጣለባቸው እገዳ እንዲነሳ ባለፈው ሳምንት ያሳለፉት ውሳኔ ባለመተግበሩ በዛሬ ዕለት በመቀለ ከተማ ሰልፍ ተካሂዷል። ሰልፉ ሒጃብ ትለብሳለች ትምህርቷም ትማራለች በሚል ቃል በመቀለ ጎደናዎች ከተካሄደ በኋላ በከተማዋ ማዕከል በሆነው ሮማናት አደባባይ ተጠናቋል። ሰልፉ ላይ ያገኘናት የመቀለ አፄ ዮሐንስ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል

ተማሪ ራንዳ አህመድ ለአክሱም ሴት ሙስሊም ተማሪዎች ድምፅ ለመሆን በሚል ከትምህርት ቤት ቀርታ ሰልፉ ላይ እንደተሳተፈች ትናገራለች። ሴቶች ሙስሊም ተማሪዎች ሂጃዋን ማድረግ አለባቸው ማለት፣ ምክንያቱም ግዴታ ስለሆነ በእምነትም ግዴታ ስለሆነ ማድረግ አለባቸው። ትምህርት ያቆር ነው የመጣሁት ለአክሱም ተማሪዎች ፍትህ ሊገኙለት ማለት። ራህማ ስዒድ የተባለች የሰልፉ ተሳታፊ በበኩላ እኔ በሕጃቤ ነው የተማርኩት ከተማ መለ ነው

ግን የተማርኩት በእጃዊ የከለከለኝ አልነበረም። እነዚህ ቶቻችንን በእጃቸው ምክንያት ስለ ከትምህርት ገበታ ከወጡ ወር አልፎቸዋል ለእነሱ ድምፅ ለመሆን ነው የመጣው። የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሼህ አደም አብደልቃድር ጆሀር ሌሎች እምነት ተከታዮች ጉዳዩን እንዲፈታ እያደረጉት ያለው ጥረት የሚመሰገን ነው ብለው፣ በትግራይ ክልል ግን እንዲህ ያለ ሁኔታ ማጋጠሙ የሚያሳዝን ነው ብለዋል። ቀድሞ ሓደ ሽሕ አርባዕተ ሚእቲ አርባዓን ሸሞንተን አካባቢ

ከአንድ ሺ አራት መቶ አርባ ስምንት ዓመታት በፊት ሱሃባዎች በመካ ነፃነት አጥተው ሶላት መስገድና ቁርአን መቅራት ባለመቻላቸው ወደዚህ ወደ ትግራይ መጥተው ነው በነፃነት የኖሩት። እኛ ስደተኞች የምንቀበልን እኛ ትግራዮች የእኩልነት መብት ያስከበረንን በዚያን ጊዜ ሱሃባዎችን ተቀብሎ ያስተናገዱት ሰዎች እምነታቸው እስልምና አልነበረም። በቋንቋም አንድ አልነበሩም፣ ግን የሙስሊሞች መብት ያከብሩ ነበር። ይህ ለዓለም አብነት ሆኗል።

የሚገርመው ከአንድ ዓመት በፊት ከነ ሂጃቧ የታገለች ከነ ሂጃቧ የተሰዋች ሴት ከነ ሂጃቧ እንዳትማር ተከልክላለችም። አቶ ነስረዲን ሙስጠፋ የተባሉ የአክሱም ከተማ ተወላጅ የሰልፉ ተሳታፊ በውሳኔው ምክንያት የወንድሞቻቸው ልጆች ከትምህርት ገበታ እንደቀሩ ገልጸዋል። ኩልና ሙስሊም ክርስቲያን ለሕገ መንግሥት፣ ሁላችንም ሙስሊሞች ክርስቲያን ሳንል በሕገ መንግሥቱና በመከባበር የነበረው ሕይወታችን እንድመለስ እነዛ ያስቸገሩ ርዕሰ መምህራን ሊነገራቸው ይገባል።

ካልሆነ በሕግ እንዲጠየቁ ነው ፍላጎታችን። ለአክሱም ሴት ሙስሊም ተማሪዎች አጋርነት ለማሳየት በሰልፉ ከተሳተፉት አንዷ በሴቶች ጥቃት መከላከል የሚሰራ የሆነ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዴ በበኩሏም እኔ የወጣሁት ሴቶች መማር አለባቸው ስለማምን ነው። ስለዚህ በሃይማኖታቸው ምክንያት ሂጃብ እንዳያረጉ የሚከለክል

ማንም አካል ሲኖር ደግሞ እሱንም ለመቃወም ነው የወጣውት። ከትምህርት የታገዱት ሴት ተማሪዎች ናቸው። ስለዚህ ማንም ሴት መማር አለባት፣ እንደ ማህበረሰብም ሴቶች መማር አለባቸው ብለን የምናስብ ከሆነ እንዳይማሩ የሚያደርጉ ሁኔታዎች ሲፈጠሩ እነሱን የመቃወም እንዲሁም ድርጊታቸው እንዲያቆሙ

የማረግ ግዴታ የሁላችንም ነው ብለን እናስባለን። የሰልፉ ተሳታፊዎች በተወካዮቻቸው በኩል ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ጋር ተወያይተዋል። አቶ ጌታቸው ለጥያቄው አፋጣኝ መፍትሄ ባለመሰጠቱ ይቅርታ ጠይቀዋል። በቅርቡ ችግሩ እንደሚፈታም ቃል ገብተዋል። ማንኛውም መፍትሄ ከላይኛው አካል ጫና በመፍጠር ለመፍታት ከመጣር ህዝቡ ራሱ ተግባብቶ ይፈታው ይመረጣል።

ህዝብ ተግባብቶ ይፍታው ሲባል ግን ወደ አንዱ ጥግ ያደላ እንደ ፍላጎቱ እንዲያደርገው መፍቀድ አይደለም።

ስርዓት ባለው መንገድ ነው መፈታት ያለበትም። ከአክሱም ከተማ ትምህርት ጽሕፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የጸጉር መሸፈኛ አድርገው እንዳይገቡ ከከለከሉ ትምህርት ቤቶች አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትል ርዕሰ መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነፃ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ

ምላሽ ሰጥተው ነበር። ባለፈው ሳምንት የክልሉ ትምህርት ቢሮና የአክሱም ከተማ ፍርድ ቤት በጊዜያዊነት ክልከላውን እንዲነሳ መወሰናቸው መዘገባችን ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም

አርባሰባተኛው የዩናይትድ ስቴትስ ፕሬዚዳንትንን የተመለከቱ ዘገባዎቻችን ነው የምንመለሰው። የትራምፕ በዓለ ሲመት ንግግር ሲዳሰስ በትላንትና ዕለት አርባሰባተኛው የዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣን የተረከቡት ዶናልድ ትራምፕ በዓለ ሲመታቸው ላይ በርካታ ጉዳዮችን የዳሰሰ ለየት ያለ ንግግር አድርጓል። ባልደረባችን እንግዳ ወልዴ የንግግሩን ይዘትና አንኳር ጉዳዮችን ዳሶ የባለሙያ አስተያየትም አክሎ ተከታዩን አሰናድቷል። ወደዛው ነው የምናልፉ

በየአራት ዓመቱ እንደሚደረገው ሁሉ በ2024 ምርጫ አሸናፊ የሆኑት ዶናልድ ትራምፕ በትላንትናው ዕለት ባዓለ ሲመታቸው ተከናውኗል። ትራምፕ በበዓለ ሲመታቸው ላይም ሆነ ከዛ በኋላ በነበሩት ፕሮግራሞች ላይ ንግግር አድርገዋል። በበዓለ ሲመታቸው ስነ ስርዓት ላይ ባደረጉት ንግግር በርካታ የአገር ውስጥ የኢኮኖሚ፣ የፖለቲካ እና የማህበራዊ ጉዳዮችን አንስተዋል። አሜሪካ በዓለም አቀፍ ግንኙነት ውስጥ ስለሚኖራት ሚና እንዲሁም አንዳንድ አወዛጋቢ ሊሆኑ ይችላሉ ተብሎ የሚታመኑ ጉዳዮችን አንስተዋል።

ትረምፕ ንግግራቸውን የጀመሩት የአሜሪካ ወርቃማ ጊዜ ዛሬ ይጀምራል ብለው ነበር። ደህንነቷን ሉዓላዊነቷንና ፍትሕን እንደሚያስከብሩ ደጋግማ ወስተዋል። ኩሩ የበለጸገችና ነጻ ሀገር እንገነባለን ያሉት ትረምፕ ከእርሳቸው በፊት የነበረው አስተዳደር የአገሪቱን ደህንነትና ድንበር አልጠበቀም ሲሉ ነቅፈዋል።

ህገወጥ ወይም ሰነድ አልባ ስደተኞችን በተመለከተም በባህለ ሲመታቸው ላይ አንስተዋል። ድንበሩን በአስቸኳይ ጊዜ አዋጅ እንደሚያስጠብቁ ለዚህም የአሜሪካን መከላከያ ኃይል እንደሚጠቀሙ፣ በሚሊዮን የሚቆጠሩ ህገወጥ ፍልሰተኞችን ከሀገር እንደሚያስወጡ ተናግረዋል። ይህን ለማስፈጸምም በዚሁ በባህለ ሲመታቸው ቀን የስራ አስፈጻሚ ወይም ፕሬዚደንታዊ ትእዛዝ ፈርመዋል። ሀገሪቱ ገጥሟታል ያሉትን ፈተናዎች ሁሉ እንደሚያስወግዱ ቃል የገቡት ትራምፕ

ሀገራዊ አንድነትን ለማምጣት እንደሚሰሩ ቃል ገብተዋል። ትራምፕ በትላንትና ዕለት ባደረጉት ንግግር ላይ በተወሰኑት ጉዳዮች ላይ አስተያየታቸውን እንዲሰጡን የዘወትር ተባባሪያችንን እና በቴክሳስ ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑትን ፕሮፌሰር ሞሐመድ ጣይሮን አነጋግረናል። ሀገሪቷን አንድ ማድረግ ኮንስሊየቶሪ የሆነ የሚያሳርቅ ነገር ነው የሚጠበቀው ከሆኑ ፕሬዚደንት

ግን የዛሬው ትንሽ ለየት ያለ ነው። ማድረግ የሚፈልገውን ተናግሯል። ግን ልክ ካምፔን የሚያደርግም ይመስላል በአንድ በኩል ኩርፊያውን ደግሞ ያሳየበት ነው። ፕሬዚደንት ባይደን እዛ ስጭ ብሎ የእሱን አስተዳደር ሲወርፍ ነበር። ግን በአጠቃላይ ማድረግ የሚፈልገውን ተናግሯል። ማድረግ የሚፈልጉትን ነገር፣ ተስፋ አትቁረጡ፣ ከኔ ተማሩ የሚለው በጣም ትልቅ ነበር።

ፕሬዚደንት ትራምፕ አሸንፎ የዛሬ ቀን እቺ ቀን ትመጣለች ብሎ ያሰበ ብዙ ሰው አልነበረም፣ ግን ሆኗል። በተረፈ እነ ባይደን እንዳደረጉት የኔን የፍትህ ሚኒስትር ተጠቅሜ የፖለቲካ ጠላቶችን አላጠቃም ብሎ ተናግሯል። እሱ ጥሩ ነገር ነው። ከዛ ባለፈ የመንግስት ቁጥጥር ይሄ ሬጉሌሽን እንደሚላላ፣ ድፍደፍ ነዳጅ ከየትም ይሁን ቆፍሮ እንደሚያወጡ

የመናገር መብት እንደገና እንደሚከበር ትራምፕ ካነሷቸው በርካታ ጉዳዮች መካከል በአሜሪካ የነዳጅ ማውጣት መልሶ በስፋት እንደሚቀጥል እንደሚያደርጉና ለዓለም ገበያ በማቅረብ ገቢን እንደሚያሳድጉ የተናገሩትም ተጠቃሽ ነው። የመናገር ነፃነትን እንደሚያስከብሩም ፕሬዝደንት ትራምፕ ተናግረዋል።

በአሜሪካ አጨቃጫቂ የሆነው የፆታ ጉዳይንም ትረምፕ በንግግራቸው አንስተዋል። እውቅና የሚሰጡት ለሁለት ፆታዎች ማለትም ወንድና ሴት ብቻ መሆኑን አጽንኦት ሰጥተው መናገር ብቻ ሳይሆን በዕለቱ ከፈረሟቸው አንድ መቶ ከሚሆኑ ፕሬዚደንታዊ ትእዛዞችም አንዱ ሆኗል። የዲሞክራቲክ ፓርቲው ወይም ለዘብተኛ አመለካከት ያላቸው ወገኖች ሰዎች በትውልድ ከተሰጣቸው ውጪ ለሚመርጡት የፆታ አይነትና

የፍቅር አጋር መብት ቢሰጡም ትራምፕና ወግ አጥባቂ ተከታዮቻቸው አጥብቀው የሚቃወሙት መሆኑ በምርጫ ዘመቻቸው ወቅትም ተስተውሏል። ትረምፕ በንግግራቸው የጽንስ ማቋረጥን መብት ባያነሱም በምርጫ ዘመቻቸው ወቅት ጉዳዩ በግዛት ደረጃ ሕዝቡ በድምፅ እንዲወስን የሚል አቋም እንደነበራቸው አይዘነጋም። በእርሳቸው በተሾሙ የጠቅላይ ፍርድ ቤት ዳኞች አማካይነት በፌዴራል ደረጃ የነበረው ጽንስ የማቋረጥ መብት ከሀምሳ ዓመታት በኋላ እንደተሻረም ይታወሳል።

ዓለም አቀፍ ጉዳዮችን በተመለከተ ምናልባትም በብዙዎች ዘንድ አጨቃጫቂ ሊሆኑ እንደሚችሉ የሚገመቱ ጉዳዮችን አንስተዋል። የሜክሲኮን ባሕረ ሰላጤ የአሜሪካ ባሕረ ሰላጤ ተብሎ እንዲሰየም አድርጋለሁ ማለታቸውና የፓናማን መተላለፊያ ቦይ በአሜሪካ ቁጥጥር ሥር እንደሚያደርጉ ማስታወቃቸው ተጠቃሾች ናቸው። ፓናማን በተመለከተ እንግዳችን ፕሮፌሰር መሐመድ ጣይሮ የሚነግሩን አለ። ፓናማን የገነባቸው አሜሪካ እና ወደ መቶ ዓመት ነው

የምታስተዳድረውም አሜሪካ ነበረች። በ1999 ነው ወደ ፓናማ ተጠቃለው የተመለሰው። ፕሬዚደንት ጂሚ ካርተር ነው ያንን የጀምረው በ1970ዎቹ ግን ያ ሂደት ብዙ ዓመት ወስዶ በ1999 ለፓናማ ተሰጥቷል። አሁን እነ ትራምፕ የሚሉ ቻይና ጠጋ ጠጋ እያለች ነው ፓናማ ደግሞ አሜሪካ

ስር ነው ያለው። እና ያንን ነገር መልሰን እንወስዳለን። እንዴት ነው የምንወስደው የሚለውን አልተናገረም። በጦር ነው ወይስ እንግዲህ ፓናማ አይቻልም ብላለች። ፓናማ አይሆንም ካለች እንዴት ነው የምንወስደው የሚለውን አልተናገረም። ትራምፕ በባህለ ሲመታቸው ላይ ባደረጉት ንግግር ባያነሱትም በዓለም ትልቋ ደሴት የሆነችውን እና በዴንማርክ ስር ሆና ራስ ገዝ የሆነችውን ግሪንላንድ

ስትራቴጂካዊ ጠቀሜታ አላት በሚል በአሜሪካ ቁጥጥር ስር ለማድረግ እንደሚሹ ቀደም ብለው ባደረጓቸው ንግግሮች አስታውቀዋል። የዴንማርክ መሪዎች በጉዳዩ ላይ የምትወስነው ግሪንላንድ ነች ሲሉ፣ የግሪንላንድ መሪዎች በበኩላቸው ነፃነታቸውን ባከበረ መንገድ ለጋራ ትብብር ከትራምፕ ጋር ለመነጋገር ፈቃደኝነታቸውን አስታውቀዋል። ትራምፕ በትላንቱ ንግግራቸው ባያነሱትም

በሩሲያ እና በዩክሬን መካከል ያለውን ጦርነት ወደ ሥልጣን እንደተመለሱ ወዲያውኑ እንደሚያስቆሙት ግን በምርጫ ዘመቻቸው ወቅት ደጋግመው ተናግረዋል። ትልቁ ነገር ከራሺያና ከቻይና ጋር ምን አይነት ግንኙነት ይኖረዋል የሚለው ነው። ቻይናን ከቻይና የሚመጣ እቃ ላይ ቀረጥ ጨምራለሁ ብሏል። ያ ደግሞ ኮንፍሮንቴሽን፣ ፍጥጫ ሊያመጣ ይችላል። ሌላው ትልቁ ደግሞ እሱ መናገር ያልፈለገው

እና እኔ ፕሬዚደንት ሆኜ በሰዓታት ውስጥ አስቆማለሁ ያለው የዩክሬን እና የራሻ ጦርነት ነው። እንዴት እንደሚያቆመው አልተናገረም። በሰዓት ውስጥም የሚቆም ነገር አይደለም። ከፑቲን ጋር የወዳጅ ጠላት አይነት ግንኙነት ነው ያላቸው ከትረምፕ ጋር ይ ኢንትረስቲንግ። ያንን ማየት እፈልጋለሁ ወደፊት የአሜሪካ ወርቃማ ዘመን በእርሳቸው የስልጣን ዘመን እንደሚጀምር ደጋግመው ያወሱት ትረምፕ ዘመኑም ትናንት አንድ ብሎ እንደጀመረ አስታውቀዋል።

አሜሪካንን እንደገና ታላቅ ማድረግ ትራምፕ በምርጫ ዘመቻቸውም ሆነ በትናንቱ ንግግራቸው ደጋግሙት ያወሱት ጉዳይ ነው። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።

የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። የማክሰኞ ምሽት ዝግጅታችን ይቀጥላል። የዩናይትድ ስቴትስ አርባ ሰባተኛው ፕሬዚዳንት ከተሾሙ እንግዲህ 24 ሰዓት ሞልቷቸዋል። በዚህ ሂደት ውስጥ ከወሰኗቸው ውሳኔዎች መካከል አንደኛው ከዓለም የጤና ድርጅት ራሳቸውን ማግለል ነው። ምንም እንኳን የጽንስ ማቋረጥ ጉዳይ እዚህ ጉዳይ ውስጥ ባይካተትም ያንንም ግን የሚነካ ሁኔታ እንደሆነ ባለሙያዎች ይናገራሉ።

ወቅታዊ ዘገባችንም በዚህ ላይ የሚያተኩር ነው። በጎርጎሮሳኑ 2022 በዋይት ሀውስ ይፋ የተደረገ መረጃ እንደሚያመላክተው ዩናይትድ ስቴትስ በአፍሪካ 11.5 ቢሊዮን ዶላር ለኤች አይ ቪ ኤድስ ድጋፍ፣ እንዲሁም ደግሞ 2 ቢሊዮን ዶላር ደግሞ ለቤተሰብ ምጣኔና ለስነተዋልዶ ጤና አገልግሎት አቅርቦቶች እንዲሁም ለእናቶችና ጨቅላ ሕጻናት ጤና ላይ ፈሰስ እንደምታደርግ አስታውቋል። መጪው ፕሬዚዳንት ወይም ደግሞ አሁን የተሾሙት ዶናልድ ትራምፕ የሀገር ውስጥ የጽንስ ማቋረጥ ላይ ያላቸው አቋም ባለም

ቀፍ ደረጃ ዩናይትድ ስቴትስ ለጽንስ ማቋረጥና ለስነ ተዋልዶ ድጋፍ የምታደርገውን ድጋፍ እንዳያስተጓጉልም ስጋት ላይ ጥሏል። ባለሙያዎችን አነጋግረን ያሰናደነው ዘገባ ተከታዩ ነው።

በትግራይ ክልል ማይጨው ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ አልጋነሽ ህሸ ከሶስት ዓመት በፊት በክልሉ በነበረው ጦርነት ምክንያት ተከስቶ የነበረው የወሊድ መቆጣጠሪያ አቅርቦት መቋረጥ ላልታሰበ ወጪ ደርጓቸው እንደነበር ይናገራሉ። በደግ ፈርሞ ፈርማሲ ያሉ እዛ የወድ የምንጠቀሙ የነበረ ለአንድ መቶ ሞሳንተን ይችላለን አሁን ሰላፍ ሰላም ከሆነ ወዲያ ግን በነጻ ነው የምንጠቀመው።

በትግራይ ክልል በተቀሰቀሰውና በኋላም ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት የወሊድ መቆጣጠሪያ አቅርቦት የተስተጓጎለ ቢሆንም ወይዘሮ አልጋነሽን ጨምሮ አብዛኛው አፍሪካውያን ሴቶች ነጻ የስነ ተዋልዶ አገልግሎትን የሚያገኙት ዩናይትድ ስቴትስና አጋሮቿ በሚያደርጉት ዓለም አቀፍ ልገሳ ነው።

በሌላ በኩል ትላንት ሰኞ የፕሬዝዳንትነት ስልጣናቸውን የተረከቡት አርባ ሰባተኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ሮቪና ዌድ ተብሎ በሚጠራ የጽንስ ማቋረጥ መብት ጋር ተያይዞ ያላቸው አቋም የጽንስ ማቋረጥ አገልግሎት የሚሰጡ ዓለም አቀፍ አጋሮቻቸውን ለስጋት ዳርጓቸዋል።

ፕሬዝዳንቱ ስልጣን በያዙበት ዕለት ሀገራቸው ከዓለም የጤና ድርጅት ጋር ያላትን ግንኙነት ማቋረጧ ዩናይትድ ስቴትስ ከስነ ተዋልዶ ጤና ጋር የሚኖራት አቋምም ጥያቄ ውስጥ እንደሚገባ ባለሙያዎች ይገልጻሉ። በኢትዮጵያ የማሪ ስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ በቀደመው የትራምፕ አስተዳደር የጽንስ መቋረጥና የስነ ተዋልዶ ጤና ላይ የነበረውን ድጋፍ ለማቋረጥ እርምጃ በተወሰደበት ወቅት ያስከተለውን ተግዳሮት እንዲያስታውሳሉ። እንግዲህ በዛን ወቅት የተፈጠሩ ነገሮችን በሶስት ነገሮች ማየት እንቻለን። ኢሚዲት ደግሞ

ሌላ ሆኑ የትራምፕ አድሚኒስትሬሽን ውድ ማሳደር ወደ ስልጣን ከመጣ በኋላ የጋግ ሩልን ሪኢንስቴት ካደረገ በኋላ ሚድል በምናያበት ሰዓት እዛ በስነት ዋሉና በቤተሰብ ቀላግግብ ላይ የሚሰሩ ተቋማት የአሜሪካን ገንዘብ የአሜሪካን ድጋፍ እንዳያገኙ እገዳ አድርጓል እና ይህ እገዳ ደግሞ የነዛን ተቋማት አቅም የወሰነ ነው። ያ ገንዘብ ቢለቀቅ ኖሮ እነዚህ ተቋማት አገልግሎት ቢሰጡ ኖሮ ብዙ የስነት ዋሉና የቤተሰብ ቅላግሎት ተደራሽ ወይም አገልግሎት የሚፈልጉ ዜጎችን መድረስ ይቻላል።

ስለዚህ ኢሚዲትሊ የድርጅቶችን አቅም የጎዳ እንደሆነ ለማየት ተችሏል። በሁለተኛነት ደረጃ ላልተፈለገ እርግዝና ብዙ እናቶች ተዳርጓል። አገልግሎቱ የለም። አገልግሎቱ ባለመኖሩ ምክንያት ብዙ እናቶች አገልግሎቱን ሳያገኙ የቆሩበት ሁኔታ ስላለ በዛ ምክንያት ላልተፈለገ እርግዝና የተዳረጉ ብዙ የአፍሪካ ሴቶች አሉ። እሱም ምናልባት እንደትና ማሳት ይቻላል። በሶስተኛነት ደረጃ ደግሞ ምናልባት ያን አገልግሎት ባለመኖሩ ምክንያት ላልተፈለገ እርግዝና በመዳረግ

ያን ያልተፈለገ እርግዝና ደግሞ ለማቋረጥ በሚደረግ ሂደት ውስጥ ንጽሕና ያልተጠበቀ የጽንስ ማቋረጥ በመኖሩ ምክንያት ብዙ እናቶች እንደሞቱ

እየሞቱ እንደነበረ ጥናቶች ይጠቁማሉ። ፕሬዚዳንት ዶናልድ ትራምፕ በቀደመው የስልጣን ዘመናቸውና እንዲሁም በቅርቡ ባደረጉት የምረጡ እንቅስቀሳ ጽንስ ማቋረጥን እንደሚቃወሙ በግልጽ አስቀምጠዋል። ቀድሞ ስልጣን ላይ በነበሩበት ወቅት ጽንስ ማቋረጥን በሕግ መገደባቸውን እንደ ስኬት አንስተውም ተሲናገሩት ይሰማሉ። ይሁን እንጂ አሁን ላይ ባላቸው አቋም፣ ግዛቶች በዚህ ጉዳይ ላይ የየራሳቸውን ውሳኔ እንዲያደርጉ እንደሚፈቅዱም አስታውቀዋል።

ን 52 ላለፉት 52 ዓመታት ግዛቶች ሮቪዌድን ለማስወገድ ሲጥሩ ነበር። ዴሞክራቶች፣ ሪፐብሊካኖች፣ ገለልተኞች፣ ወግ አጥባቂዎች ጭምር። ስለዚህ ለግዛቶቹ መብቱን መልሼ እሰጥቻለሁ።

ዩናይትድ ስቴትስ በቀጣይ በዚህ ጉዳይ ላይ ባለም አቀፍ ደረጃ ስለሚኖራት አቋም ፕሬዚዳንት ዶናልድ ትራምፕ ይፋ ባያደርጉም ተንታኞች ግን ሁኔታው አስጊ መሆኑን ይገልጻሉ። ኤልዛቤት ሱሊ በግርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ ሲሆኑ ላለፉት ስድስት ዓመታት የዩናይትድ ስቴትስ የስነ ተዋልዶ ድጋፍ በኢትዮጵያና በዩጋንዳ ላይ ያለውን ተጽዕኖና ውጤታማነት እንዲሁም የፍላጎት መጠን አጥንተዋል።

ለመጀመሪያ ክል ግሎባል ጋግሩል ምን ማለት እንደሆነ ላስረዳ። ግሎባል ጋግሩል ማለት ከሮናልድ ሬጋን አስተዳደር ዘመን አንስቶ በሪፐብሊካን አስተዳደሮች የሚተገበር ሲሆን ከዩናይትድ ስቴትስ በዓለም አቀፍ ደረጃ የጤና ድጋፍ አገልግሎት የሚቀበሉ ተቋማት የጽንስ ማቋረጥ አገልግሎት ድጋፍ እንዳያገኙ የሚከለከል ፖሊሲ ነው። እኔ እንደማስበው ድርጅቶች ከሁለት ሀሳብ ጋር የተጋፈጡ ይመስለኛል።

የጽንስ ማቋረጥ አገልግሎት በመስጠትና በአጠቃላይ የአሜሪካንን የገንዘብ ድጋፍ ማጣት፣ የአሜሪካንን ድጋፍ ለማግኘት ይህንን አገልግሎት እንደማይሰጡ መፈረም አለባቸው። ስለዚህ አንዳንድ ጊዜ አገልግሎት መስጠት ያቆማሉ ማለት ነው። ይህ ማለት ከተለያዩ ድርጅቶች ጋር አጋር በመሆንም ጭምር አገልግሎቱን ሊሰጡ አይችሉም። የተመሳሳይ የሲቪል ማህበረሰብ ስብሰባዎችንና ስብሰባዎች ላይም ለውሳኔና ለድርድር አይቀመጡም ማለት ነው።

ስለዚህ እንደ አንድ ድርጅት ሁኔታው በተግባራቸውና በአገልግሎታቸው እንዲሁም በአጋርነታቸው ላይ የሚያመጣው ተጽዕኖ አለ። በሌላ በኩል ደግሞ ለመፈረም ፈቃደኛ ያልሆኑ ድርጅቶች ይህን ፖሊሲ አንፈርም የሚሉና የገንዘብ ድጋፉን ያጣሉ።

አልያም የአሜሪካ ገንዘብ ከሚያስተላልፈው ተቋም ጋር የነበራቸው ግንኙነት ይቋረጣል። በኢትዮጵያ የማሪ ስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ የስነ ተዋልዶ ጤና ድጋፍ መቋረጥ በጽንስ ማቋረጥ ላይ ብቻ ሲሆን ይህን አገልግሎት በሚሰጡ ተቋማት በሚያደርጓቸው እንደ ኤች አይ ቪ ኤድስ መድኃኒት ተደራሽነት ላይም ጭምር ጫና እንደሚያሳድር ይናገራሉ። ዶክተር አበበ በአሁን ሰዓት ኢትዮጵያ ያለውን ሁኔታ እንዲገልጹታል። እንግዲህ በኢትዮጵያ ደረጃ በምናይበት ሰዓት የስነ ተዋልዶና የቤተሰብ አገልግሎት ተደራሽነት

በአንጻራዊነት ፊት ከነበረው አስራ አምስት ዓመት በአሁኑ ሰዓት የተሻለ ሁኔታ ያለበት ሁኔታ ያለው የስነ ተደራሽነትም የቤተሰብ አገልግሎትም መሸፋን ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው ያለው እና ይሁን እንጂ ከፍላጎት አኳያ ገና ብዙ ይቀራል። ብዙ የስነ ተዋልዶ ጤና ፕሮግራም ፍላጎት በከፍተኛ ሁኔታ እየጨመረበት ሁኔታ ነው ያለው። በተለይ እንግዲህ ቅድም እንዳልኩት የስነ ተዋልዶ ጤና ፕሮግራም ከእናቶች ጤና ባሻገር ለማህበራዊ እና ኢኮኖሚ እድገት የሚያ

ያበረክቱት አስተዋጽኦ ከፍተኛ ነው። ከዚህ አኳያ በምታይበት ሰዓት ከጤናው ባሻገር ለልማት ማሳለጫ ለኢኮኖሚ እድገትም የቤተሰብ ቀግሎ ተደራሽ ስለሆነ በአንድም በሌላም መንገድ ተፈላጊነቱ እየጨመረ የመጣበት ሁኔታ ፍላጎቱ የጨመረ የመጣበት ሁኔታ፣ ነገር ግን ፍላጎቱና አጠቃላይ አቅርቦት በሚታይበት ሰዓት ክፍተቶች እንዳሉ ነው ያለው ያለውና የስነ ተዋልዶ ጤና ፕሮግራም የቤተሰብ ቀግሎት የስነ ህዝብ እድገትንና የኢኮኖሚ እድገትን

ተጣጥሞ እንዲሄድ ሊያግዝ የሚችል መሰረታዊ በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ የሆኑት ኤልዛቤት ሱሊ በዓለም ዙሪያ ያሉ የዩናይትድ ስቴትስን ድጋፍ የሚቀበሉ ሀገራትና የጤና ሚኒስትሮች በትራምፕ አስተዳደር ሊከሰት ለሚችለው የስነ ተዋልዶ ጤና ድጋፍ መስተጓጎል እንዲዘጋጁ መክረዋል። የዩናይትድ ስቴትስን የገንዘብ ድጋፍ ለማግኘት ሲሉ ፖሊሲውን መፈረም የሚያስፈልጓቸው ድርጅቶች ሊገነዘቧቸው ከሚያስፈልጉ ነገሮች አንዱ

መተባበር ማለት ምን ማለት እንደሆነ ነው። ይህ ማለት ከተገቢውና ከህጉ በላይ ተገዥ እንዳልሆኑ ማረጋገጥ ያስፈልጋል። አንዳንድ ቦታዎች ተቋማት ፖሊሲውን ሲተገብሩ አለም አቀፍ ህጎችና የግሎባል ጋግ ህግ ያልተገደቡ እንቅስቃሴዎችን ሲገድቡ ተመልክተናል። እናም ሰዎች መረጃውና እውቀታቸው እንዲኖራቸው በማድረግ የስነ ተዋልዶ መብቶችን ለማስከበር በሚችሉት መጠን እንዲንቀሳቀሱ ማድረግ ተገቢ ይመስለኛል።

ነገር ግን የበጀት መቀነስ ነገር ሲመጣ እንዲሁም ተግዳሮቶችን አስቀድሞ የመቅረፍ ነገር ሲነሳ በተለይም ዝቅተኛና መካከለኛ ገቢ ያላቸው ሀገራት የሀገር ውስጥ ሀብታቸውን ለስነ ተዋልዶ ጤናን ለመጠበቅና በመብቶች ላይ ተጽዕኖ ለማሳረፍ ለመዋል መዘጋጀት አለባቸው። በተጨማሪም ለጋሽ ተቋማትና ሀገራትን ማብዛት እንዲሁም አማራጮችን መፈለግ ይኖርባቸዋል። ዳይሬክተር ዶክተር አበበ ሽብሩ ለአሜሪካ ድምጽ ገልጸዋል።

በዩናይትድ ስቴትስ ብሔራዊ ቤተ መዛግብት የሚታተመው ዓለም አቀፍ የጤና መጽሄት በአፍሪካ እድሜያቸው በወሊድ እድሜ ክልል ውስጥ ያሉ ሴቶች የወሊድ መከላከያና የጤና ድጋፍ ፍላጎት እንዳላቸው አስታውቋል። በተጨማሪም ወሲባዊና የስነ ተዋልዶ መብቶችን በመቃወም የሚታወቁ የዩናይትድ ስቴትስ የክርስቲያን መብት ቡድኖች ከጎርጎሮሳውያኑ 2019 አንስቶ በአፍሪካ ያላቸውን ድጋፍና እንቅስቃሴ በከፍተኛ ሁኔታ መጨመራቸውን የጋዜጠኝነትና ማህበራዊ ለውጥ ኢንስቲትዩት አይ ጄ

አዲስ የመረጃ ትንተና አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዝግጅቶቻችንን እያገባደድን ነው። የአሜሪካ ድምጽ ዘጋቢዎች ከተለያዩ የአፍሪካ ከተሞች ለዩናይትድ ስቴትስ ለአርባ ሰባተኛው ፕሬዚዳንት የሚሆኑ ሀሳቦችና አስተያየቶችን አሰባስበዋል። ወደዛው ነው ምናልፈው።

ዓለም እያለቀሰ ነው። ፍልስጤማውያን ያሉበት ጋዛ ሰርጥ ላይ የምናየው ብቻ አይደለም። ኮንጎ ውስጥም ጭፍጨፋ እየተፈጸመ ነው። ደቡብ ሱዳን ውስጥም እየተፈጸመ ነው። ኬንያ ውስጥ የሰብዓዊ መብት ጥሰት አለ። ስለዚህ ዶናልድ ትራምፕ አስተዳደር በዓለም ዙሪያ ሰብአዊ መብት እንዲከበር ትኩረት ሰጥቶ ይሠራል ብዬ እጠብቃለሁ።

አፍሪካ ግዙፍ እምቅ ሀብት፣ ትልቅ የእድገት የኢኖቬሽን የአጋርነት እድሎች ያላት አህጉር ነች። አስተዳደሩ ከአፍሪካ ሀገሮች ጋር ትስስሩን በተለይም በንግድ በትምህርትና በልማት ረገድ ማጠናከር ያለውን ጠቀሜታ ይረዳዋል ብለን ተስፋ እናደርጋለን። ዶናልድ

በጣም ደስ ብሎናል። ዶናልድ ትራምፕ ወደ ስልጣን መምጣታቸው ደስተኞች ነን። ኤለን መስክን በመሳሰሉ ሰዎች ስላመጡት የቴክኖሎጂ እድገት እግዚአብሔር እናመሰግነዋለሁ። ኤለን መስክ በአንድ የምርጫ ዘመቻቸው ላይ ቻቸዋለሁ። ይጠቅማቸዋል። በፀሐይ የሚጠቀሙ መኪናዎች የመሳሰሉትን ካመረቱ እንደዚህ ያለ ቴክኖሎጂ ሕዝብን ይረዳል። የሚያስፈልገን እንደዚህ ያለ ነገር ነው። ገብተው አብረዋቸው ይሰራሉ ብዬ ጠብቃለሁ። እዚህ ለእኛ ለአፍሪካውያን ኑሯችን ያቀልልናል

ያደርጉታል ብዬ ተማመንባችኋለሁ። ዓላማው አሜሪካን እንደገና ታላቅ ማድረግ መሆኑን እሰማለሁ። ጥሩ ዓላማ ነው። ምናልባት የተቀረውንም ዓለም አቅፎ አሜሪካን ታላቅ ለማድረግ እንደሚቻል ብነግሮት አሜሪካ ታላቅ ለማድረግ አንዱ መንገድ የኑሮ ውድነቱ መቀነስ፣ አሜሪካውያን የምግብ አስቤዛ መግዣ አቅም እንዲኖራቸው ማድረግ ነው። ሌላው ከእኛ ከኬንያውያን ጋር፣ ከአፍሪካውያን ጋር በመናገድ አሜሪካን እንደገና ታላቅ ለማድረግ ይችላሉ። እኛም እንጠቀማለን።

የእርስዎ ሕዝብም ምግቡን የሚሸምትበት አቅም ያገኛል። አስተዳደራቸው ለአፍሪካ ሀገሮች በይበልጥ ደስ የሚያሰኝ የንግድ ደንብና ፖሊሲዎች እንደሚያወጣ ተስፋ አድርጋለሁ። በተለይ ደግሞ ኬንያ ለምትልካቸው ምርቶች ይህን እንዲያደርጉ እመኛለሁ። ከዚህ በተጨማሪ በተለይ ለትምህርት ለሚሄዱ ሰዎች የቪዛ አሰጣጡ ሂደት ቀለል ቢያደርጉ

ምክንያቱም አሁን የቪዛ ሂደቱ ትንሽ ውስብስብ ስለሆነ ያስቸግራል። ተመራጩ ፕሬዚዳንት እርስዎም የንግድ ሰውኖት። ስለዚህ አሁን ከበፊቱ በተሻለ ወደ ሶማሊያ ኢንቨስትመንት እንዲገባ ያደርጋሉ ብዬ ተስፋ አድርጋለሁ። ሶማሊያ የአሜሪካ ድጋፍ የአሜሪካን ኢንቨስትመንት እንድታገኝ እንፈልጋለን። ተመራጩ ፕሬዚዳንት በእኛ ወደፊት እጣ ፈንታ አስተዋጽኦ ለማድረግ በይበልጥ በወዳጅነት እንድንቀራረብ ቅድሚያ ትኩረት ሰጥተው እንዲሰሩ እመኛለሁ።

ዩናይትድ ስቴትስን የተሻለች የሚያደርግ ስራ ይሰራሉ ብዬ ተስፋ አደርጋለሁ።

የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ ተጠናቋል። ከመሰናበታችን በፊት የዩናይትድ ስቴትስ አርባ ሰባተኛው ፕሬዚዳንት የወሰዷቸውን ጥቂት እርምጃዎችና አስታውሳችሁ ሩቢዮን ቀጣዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንዲሆኑ ሾሟል። እንዲሁም ደግሞ በደቡባዊ ዩናይትድ ስቴትስ ድንበር ላይ አስቸኳይ ጊዜ አዋጅ አውጇል። ከፓሪስ የአየር ንብረት ስምምነት እንዲሁም ደግሞ ከ

ዓለም የጤና ድርጅት ዩናይትድ ስቴትስን እንድትወጣ አድርገዋል። ኤደን ገረመው መሰናደውን በመምራት ንጉሱ ታምሬ ስርጭቱን በማቀናበር ከዋና አዘጋጇ ጽዮን ግርማና እንዲሁም ከአሜሪካ ድምጽ ባልደረቦች ጋር እንሰናበታለን። ጤናስጥል